ዛሬ የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ባደረገው ውሳኔ መሰረት ሶስቱ የኢህአዴግ አባላትና አምስቱ አጋሮቹ ፈርሰው ብልጽግና የፖለቲካ ፓርቲ ለመመስረት ያቀረቡትን ጥያቄ ቦርዱ መቀበሉን የሚጠቁም ይመስላል። ውሳኔው ምን ማለት ነው? ሶሊያና፣ ያ ማለት ብልጽግና የሚባል ፓርቲ ሰርተፍኬት ያገኛል፣ እውቅና ይኖረዋል ማለት ነው። እነዚህ የፖለቲካ ፓርቲዎች መፍረሳቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አረጋግጧል ማለት ነው። ማለት ነው። ስምንቱ እንግዲህ ያደረጉት ምንድን ነው? እያንዳንዳቸው የግል በተናጠል በፓርቲያቸው ውስጥ ጠቅላላ ጉባኤ ያካሄደው፣ በጠቅላላ ጉባኤያቸው ላይ ተዋህደን ብልጽግና የሚባለውን ፓርቲ እንመሰረታለን ብለው አስወስነዋል። ስለዚህ የስምንቱን ፓርቲዎች የውህደት ለውህደት የወሰኑት ውሳኔ እውቅና አግኝቷል ማለት ነው። ስምንቱን በተናጠል ለቦርዱ አስገብተዋል። ከዛ ደግሞ በአጠቃላይ ስምንታችን አንድ ላይ ሆነን ይሄን አይነት ስምምነት ተስማምተን ብልጽግና የሚባል ፓርቲ መስልተናል ብለው ደግሞ የፓርቲ መመስረታቸውን ደግሞ አብረ አያይዘ አስገብተዋል ማለት ነው። እውቅና ሰርቲፊኬት የሚያገኘው ፓርቲው መቼ ነው? አግኝተዋል ማለት ነው። ስለዚህ ቦርዱ ዛሬ ውስጥ ነው። ስለዚህ ከዛሬ በኋላ እውቅናላቸው ማለት ነው። ብልጽግና የሚባለው ፓርቲ እውቅናለው ማለት ነው። ስለዚህ ከዛሬ ጀምሮ የኢትዮጵያ ብሔራዊ ምርጫ ቦርድ ብልጽግና የሚባለውን የፖለቲካ ፓርቲ በይፋ መዝግቧል ማለት ነው። ልክ ነው፣ ልክ ነው። አዎ፣ በጣም አመሰግናለሁ ሶሊያና።